صفاء <applause> في አቶ ዳንኤል አለማር የዘጸአት የኢትዮጵያውያን ወንጌላውያን አማኞች ህብረት የህንፃ አሰሪ ኮሚቴ ሰብሳቢ፣ በቅድሚያ ለኤስፔስ የአማርኛው ቋንቋ ፕሮግራማችን እንግዳ ሆነው ስለቀረቡ እናመሰግናለን። እኔም በጣም አመሰግናለሁ እስ ደስትለኝ። እንግዲህ እንደሚታወቀው የዘጽአት የኢትዮጵያውያን ወንጌላውያን ህብረት እዚህ ሜልበርን የሚገኘው የህንፃ ቤተ ክርስቲያን አሰርቶ ለማስመረቅ በዝግጅት ላይ ይገኛል። በመጪው ቅዳሜ እንደሚመረቅ ተነግሯል። ይህን ነው በተመለከተ ነው ዛሬ እርሶን እንግዳ አድርገን የጋበዝ ናችሁ። በቅድሚያ እንኳን ደስ አላችሁ እንላለን። እርስዎ የህንፃ ሰሪ ኮሚቴ ሰብሳቢ እንደመሆኑ መጠን ሂደቱ ምን ይመስል ነበረ? ቤተ ክርስቲያን ማን ነጽ ከባድ ስራ ነው። በርካታ ተሳትፎን የሚጠይቅ ነገር ነው እና ከጅማሬው እስከ መጨረሻው ያለው ሂደት ምን ይመስል ነበር፣ ጠቅለል ባለ ሁኔታ። እግዜር ይስጥልኝ እድል ለእኛም ስለሰጣችሁን፣ ይህ ትልቅ እድል ነው። ጅማሬው በጣም በጣም ከባድ ነበር። እኛም የጀመርንበት መንገድ ብዙ ጊዜ ተጀምሯል። በእንደዚህ ብዙ ሀሳብ ነበር። ቤተ ክርስቲያኑ ብዙ የሚያስበው ነገር ነበር። የመጀመሪያው አንዱ ከአገልግሎት ክፍሉ ቤተ ክርስቲያኑ የሚያስበው የህንፃ የራሱን ቦታ ለማግኘት ነበር እና ይሄ ለማድረግ በጣም ብዙ ችግሮች ነበሩት። በብዙ መንገድ ነው እዚህ ቦታ ላይ የደረስነው እና በብዙ ግፊት ነው ቢኮስ ብዙ ቦታ ተከራይተን ከዛ በፊት ነበርን። ብዙ ነገር አድሰናል፣ ብዙ ቦታ ገብተናል። እንዲሁም በቃ ንብረቶቻችንም ሁሉ በቃ እየተበላሹ በየቦታው እና ለድሳትን ብዙ እየወጡ ብዙ ተቸግረን ነበር እና በቃ ያንን ነገር እስከ መቼ ነው? ይሄ በጣም የሚሰማን ሰዎች ነበር። እና ይሄ ተሰብስበን በቃ ለምንድን ነው የራሳችን ነገር ሊኖረን የማይችለው? እስከ መቼ ነው እንደዚህ ነገር ይዘን? ሁላችንም የራሳችን የሆነ ነገር ይዘናል፣ የራሳችን ቤት አለን፣ የራሳችን የሆነ ነገር አለ። እና ለትውልድም ለልጆቻችንም ምንድን ነው የምናወርሰው? የራሳችንስ ነገር በለጠ ከእግዚአብሔር ነገር የእግዚአብሔር ነገር ነው መብለጥ ያለበት እንጂ እኛ ነገር አይደለም፣ በሚል በጣም የተነሳንበት ነገር ነበር እና ወደ ሶስት አራት ቦታ ቀያይረናል። በየጊዜው በቃ ስንለቅ፣ ስንገባ፣ ስናደስ፣ ስንለቅ እንዲሁም በቃ ይሄን ነበር በጣም ችግር የገጠመን መጨረሻ። ብቻ ወደዚህ ሁላችንም ወደዚህ ሀሳብ የመጣንበት መንገዶች ነበሩ። ሂደቱ ይሄን ይመስላል። ችግር መፍትሄን ይዞ ይመጣል ነው የሚባለውና ከችግር ተነስቶ ነው ወደዚህ የደረሳችሁት። የህንጻ ቤተ ክርስቲያኑ ከአምልኮ አገልግሎት ውጪ ሌላ ምን የሚሰጠው ጠቀሜታ አለ? ለህብረተሰቡ ለወጣቶች ሊሆን ይችላል። ለአማኒያኑ ምን አገልግሎቶችን ይሰጣል? አሁን ምንድነው ትልቁ ነገር እኛ ጋር በጣም ወጣቶች ልጆች አሉ እና ብዙ ነገሮች ወደ ሌላ ነገሮች እንዳይሳቡ በብዙ ነገር ግን የእግዚአብሔር ነገር የሚማሩበት በዛም ደግሞ ጌቱ ጌዘር የሚያደርጉበት እራሳቸውን ጊዜ ባላቸው ጊዜ ስፔሻሊ ፍራይዴ ናይት ሳተርዴ ናይት የራሳቸው ነገር አድርገው ተገ የተገናኝተው የተለያዩ ነገር ጌሞችን ቢሆን የተለያየ ለእነሱ የሚመቸውን ነገር አድርጎ እንደዛ የሚያደርጉበት ብዙ ክፍሎች ያካተተ ክፍሎች አሉት። የሚከራይ ክፍል አለው። እንደዚሁም ዩኒቨርስቲ ፓርቲ የሚያደርጉበት የተለያየ ዝግጅት ቢኖራቸው የሚያደርጉበት ሌላ ቦታ መፈለግ አይጠበቅባቸውም። እዛ የተመቻቸ ቦታ አላቸው። እንዲሁም የተለያየ በሌላ ዊክዴ ውስጥ ማንኛውም ሌሎችም የተለያየ ነገር ማድረግ የሚፈልግ ነገር ቢኖር የተለያየ ኦኬሽናል ሚቲንግ ቢኖራቸው የተለያየ ነገሮች ማድረግ ቢችሉ ቢኮስ ያንን ቀኖች ሁሉ መንዴቱ ፍራይዴ ሰርቪስ የሚሰጥበት ቅዳሜ፣ እሑድ እንዲሁም ሚድ ዊክ ሰርቪስ ሌሎችንም ቢሆንም ብዙ ክፍሎች ለነዛ ነገሮች ክፍት ናቸው። እስካሁን እንደተነጋገርነው ለሌላውም ሰርቪስ የሚሰጥበት ኮሚኒቲውንም የሚያገለግል ይሄንን የጀመር ነው አሉ ብዙ አይነት ክፍሎች አሉ። ወደ ዋናው ሜን አዳራሽ አለ። ከዛ በኋላ ዩዝ ግሩፕ ራሱ የቻለ ሰፊሩም አለው። ከዛ ደግሞ በእጃቸው ያነሰ አለ። እንዲሁም ደግሞ በላይ ደግሞ ቢያንስ ወደ ሁለት መቶ ሀምሳ ሰው የሚስ ራሱ የቻለ ከቸርቹ ሰርቪስ ውጭ የሆነ ለማንኛውም ሰርቪስ ማድረግ የሚችል መንፈሳዊ የሆኑ ትም እንዲሁም ደግሞ አባላቱ የሚጠቀምበትም ነገሮች ያን የተዘጋጁ ነገሮች አሉ። እንደዚህ አይነት ስራዎች ሲሰሩ የምእመናኑ የአባላቱ አስተዋጽኦ ከፍተኛ ነው የሚሆነው። እና ምን ይመስል ነበረ፣ የህብረተሰቡ አስተዋጽኦ? ከዚህ በተጨማሪ ደግሞ የአውስትራሊያ መንግስት እዚህ አውስትራሊያ ውስጥ እንደ መኖራችን መጠን ማህበረሰቡን ለመርዳት ያደረገው ጥረት አለ ወይ? የህብረተሰቡና የመንግስት ተሳትፎ ምን ይመስላል? በዚህ ስራ ሂደት ውስጥ ህብረተሰቡ በጣም የሚገርም ማለት በእውነት እንደዚህ ያለ ህዝብ አለ እስከሚባል ድረስ ነው። እኔ በጣም የተደነቅኩበት በጣም ደግሞ የተገረምኩበት እንዲሁም አባላቱ ብቻ አይደለም፣ ወይንም አማኙ ብቻ አይደለም። እዚህ ነገር ላይ የተሳተፈ በጣም ብዙ አመሰግናቸው አለ ይህንን የእግዚአብሔር ቤት ነው ብንበረከኛ ውጭ የሆኑ የተለያየ እምነት የሆኑ ሰዎች በገንዘባቸው ረድተውናል፣ አግዘውናል። እንዲሁም ደግሞ አባላቶቻችን በጣም የሚገርም ያደረግነው ነገር ይሄ ነገር በሚደረግ ጊዜ ውስጥ በቃ የዚህን አንድ እንኳን የሚያስችል ብር አካውንቱ ላይ ቸርቹ አልነበረውም። እና አጠቃላይ እኛ ስንናገር ቢልዲንግ አስተባባሪዎቹ በጣም እግዚአብሔር የባረካቸው ሰዎች አሉ ወደዚህ የመጣ ነው። በቀላል መንገድ አይደለም። በጣም የተለያየ መንገዶች ሞክረናል። ቢኮስ በባንክ ለቸርች የሚያበድረው ነገር የለን፣ በጣም ከባድ ነው። እንዲሁም ደግሞ ሌሎቹም ደግሞ ቻሌንጆች የነበሩት ቦታ ፈልጎ የእምነት ቦታ የሚሆን ቦታ ማግኘት፣ እሱም ትልቁ ችግር የነበረበት ነገር ነበር ግን ህዝቡን በምናማክረው እኛ ልክ እንደ ራሳችን ወሰኖንባቸው ማለት ይቻላል። ወደ ህዝቡ ይሄድ ነው በቃ ይሄ ነገር እስከ መቼ ድረስ በእንደዚህ መንገድ እናልፋለን? ይሄ መብቃት አለበት ብለን እያንዳንዱ ፋሚሊ በባልና ሚስት አስራ አምስት ሺ እንዲሁም ሲንግል ደግሞ ሰባት ሺ አምስት መቶ እንዲህ ነው ያመጣንበት ህዝቡ። ይህም ደግሞ በአጭር ጊዜ እንዲከፍል ጊዜ የሚሰጥነውን ነገር አልነበረም። በሚገርም ሁኔታ ኦልሞስት ሰማኒያ ፐርሰንት የሚባለው ህዝቡ ተረባርቦ ያደረገበት ጊዜ ነው። ይሄ ደግሞ በሚባልበት ጊዜ በጣም ወቅቱ በጣም የተጨናነቀበት ጊዜ ነበረ እና በቃ ሰው በቃ ኮቪድ የወጣበት ጊዜ ነበር እና ደግሞ በጣም የኢኮኖሚ በጣም የወረደበት ጊዜ ነበር። ብዙ ነገሮች ተጭ የተወደደበት ጊዜ ነበር። ምንም ወቅቱን ያማከለ አልነበረም። ግን ህዝቡ ካለውም ካሌለውም ነገር ላይ አድርጎ ለዚህ ሁሉ ያደረገው ህዝብ በእውነት የሚገርምና የሚደንቅ ለታሪክም የሚቀመጥ ትልቅ ስራ የሰሩ ሰዎች ናቸው ብዬ አመሰግናለሁ። በዚሁ በአጋጣሚ ሌሎችም ከውጭ ያሉትም እዚህ ያሉትም በእውነት እግዚአብሔር እንዲያመሰግኑ የሰሩ ትልቅ ታሪክ የሆነ ነገር ነው እና የሰሩት ለትውልድ ነው። ይሄ ደግሞ ለአማኙ ብቻ አይደለም። አጠቃላይ ለሚኖረው ኢትዮጵያዊ እንዲሁም ሌላውም የእግዚአብሔርን ቃል የሚካፈልበት እና የእግዚአብሔርን ቃል የሚዝበት ትውልዱን የሚታነጽበት ለትውልድ ብሎ ስለሰራው ህዝቡ በዚህ በጣም ሊጎራ ና በእውነት እግዚአብሔርን ሊያመሰግን ይገባል። ግኝም እንትን እላለሁ። እኔም ደግሞ እንዲሁ ኮሚቴዎቹ በጣም የሚገርሙ በዚህ ነገር በአንድ ልብ ካላቸው ነገር ላይ ሁሉ ከህዝቡ ቀደም ብሎ ወጣው ከህዝቡ በልጠው በቃ ህዝቡ ምሳሌ መሆን አለብን እኛ ያላወጣነው ህዝቡ ማውጣት የለበትም። ስለዚህ መጀመሪያ እኛ ተገኝተን ነው ህዝቡ መከተል ያለበት የሚል ትልቅ እምነት ነበረን። በምንም ታምነ እኛ ያላደረግነውን ህዝቡ እንዲያደርግ አላስገድድነውን። እኛ ከፊት ቀድመን ወጥተን ህዝቡ ተከትሎን በዚህ ትልቅ ደረጃ ላይ ደርሷል እና ህዝቡንም በዚህ አጋጣሚ በጣም ላመሰግን እወዳለሁ። በመንግስት ደረጃ ያለውን ነገር ብዙ አንዳንድ ኢንፎርሜሽኖች እየወሰድን ነው አሁንም ብዙ ከመንግስት ብዙ ማለትም ምንም እያገኘ ነው ነገር የለም። እስካሁን አንዳንድ ፍንጮች እየሰማን ነው። ያሉትን ነገሮች ለወደፊቱ እንዴት ማድረግ እንዳለብን ምን ማግኘት እንዳለብን እሱን እንግዲህ እየተመካከልንበት ነው ያለን። እሱን እንግዲህ እስኪ እንግዲህ ከሚያውቁም ባለሙያዎችን ጋር እንናገራለን ብለን እያስብነ ህንፃው በይፋ በመጪው ቅዳሜ እዚህ ሜልበርን ውስጥ ይመረቃልና በዚህ አጋጣሚ እርስዎ የሚያስተላልፉት መልእክት ካለ እድሉን እንሰጣለን። በጣም አመሰግናለሁ። ሁላችሁም የዚህ ታሪካዊ የሆነ ቀን እንድትገኙ፣ ሁሉም ኢትዮጵያዊ በቻለው መልኩ እንዲመጣ የደስታችንን ተካፋይ እንድንሆን ለሌሎቹም ደግሞ ትምህርትን ላለው እንዲሁም ደግሞ በሜልበርን ያላችሁ ቅዱሳን በሙሉ በአጠቃላይ ያላችሁ የወንጌል አማኞች ህብረቶች በሙሉ መሪዎች፣ እንዲሁም አባላቶች ሁላችሁ እንድትገኙ በትህትናና በእውነት በዘጻት ስንጠራችኋለን፣ ሁላችሁም እንድትገኙልን የደስታችን ተካፋይ ሆኑልን። ስለዚህ ቅዳሜ የፊታችን ያለው ቅዳሜ አምስት ሰዓት ጀምሮ ነው የሚጀምረው ከአምስት ሰዓት እስከ ስምንት ሰዓት ባለው ሬቨን ሆል ዋንስላሽ ኤቲ ናይን ኢኩምቢ ድራይቭ ሬቨን ሆል ይገኛል። ካራላይንግ ስፕሪንግ ወደ ባኒንጉ ከእሱ ጥጥፍ ብሎ ወይም ደግሞ ከሚካኤል ቤተ ክርስቲያን አጠገብ ላጠገብ ነው ያለ ነው እና እዛው ታገኙናላችሁ። ሁላችሁም ተጋብዛችኋል። የቻላችሁ ሁላችሁም እንድትገኙልን በክብር እንጠራ። አቶ ዳንኤል አለማር የዘጸአት የኢትዮጵያውያን ወንጌላውያን ህብረት የህንፃ ሰሪ ኮሚቴ ስለ ስለነበረን ጊዜ እናመሰግናለን። እኔም በጣም አመሰግናለሁ ስለሰጣችሁን ነደል። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን ለኤስቢኤስ ራዲዮ። ማርታ ጸጋው ከሜልበርን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።